ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 ና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የረቡዕ ነሐሴ 16 2010 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሽታችኋል አድማጮች አስተናጋጆቻችሁ ቆንጅ ይታየና፣ ጤና ይስጥልን ክቡራትና ክቡራን፣ እኔም ሶሎሞን አባተ ነን። እየተጠናቀቀ ያለው የ2010 ዓመተ ምህረት የተለያዩ ዲፕሎማሲ ስኬቶች የተገኙበት ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። ኢትዮጵያ ከውጭ ግንኙነት አንጻር ለረዥም ጊዜ ትኩረት ሰጥታበት ስትሰራ የቆየው የኤርትራ ጉዳይ እልባት አግኝቶ አንድ እርምጃ የሄደበት ዓመት የ2010 የበጀት ዓመት ነው። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም ናቸው የሰማችኋቸው። ዘገባውን በአብይ ርዕስ ይዘነዋል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኢህአደግ ሥራ አስፈጻሚ ኮሚቴ ከነሐሴ 14 እስከ 16 ባካሄደው መደበኛ ስብሰባ የጥልቅ ተሃድሶውን አፈጻጸምና ያስገኘውን ውጤት በጥልቀት መገምገሙን ባወጣው መግለጫ አስታወቀ። ስራ አስፈጻሚ ኮሚቴው የጥልቅ ተሃድሶውን ተከትሎ የተወሰዱ የለውጥ እርምጃዎች ከአሁን በፊት የአፈጻጸም ድክመት ይታይባቸው የነበሩ ጉዳዮች በፍጥነት መፈጸም በመጀመራቸው በዚህ አጭር ጊዜ ይቅርታ በዚህ አጭር ጊዜ ሊመዘገቡ ይችላሉ ተብለው የማይታሰቡ ድሎች መመዝገባቸውን ገልጿል። እነዚህ ድሎች በፖለቲካዊ፣ ዲፕሎማሲያዊ፣ ኢኮኖሚያዊና ማህበራዊ መስኮች መሆናቸውንም አስረድቷል። ኮሚቴው አያይዞ በፖለቲካ መስክ የዲሞክራሲ ምህዳሩን ለማስፋት የተከናወኑ መሆናቸው የተከናወኑትን ዘርዝሯል። ታራሚዎችን ከእስር ከመፍታት ጀምሮ የትጥቅ ትግል ያካሂዱ የነበሩ የተለያዩ ድርጅቶች የትጥቅ ትግላቸውን አቁመው በሰላማዊ መንገድ እንዲታገሉ በውይይትና በድርድር መተማመን በመፍጠር ወደ ሀገር እንዲገቡ የተሰሩ ስራዎች፣ ሕዝቡ ያለምንም መሸማቀቅ ሀሳቡን በተለያየ መንገድ ማራመድ በነጻነት የሚችልበት ሁኔታ መፍ ጠሩ የመንግስትን ሚዲያ ጨምሮ በሌሎችም የተለያዩ ሀሳቦች በነጻነት የሚንሸራሸሩበት ሁኔታ መጀመሩ፣ ተዘግተው የነበሩ ድረገጾች መከፈታቸው የዲሞክራሲ ምህዳሩን ለማስፋት አይነተኛ ሚና መጫወታቸውን እንደገመገመ ነው በመግለጫው ያስታወቀው። ነጻነት ስርዓት አልበኝነትን ሥርዓት አልበኝነት ደግሞ አምባገነንነትን ሊያመጣ እንደሚችል ህብረተሰቡ እየተገነዘበ በመምጣቱ የህግ የበላይነት ይከበር ጥያቄ እያነሳ ነው ሲሉ የአማራ ክልል የኮሚኒኬሽንስ ጉዳዮች ዋና ዳይሬክተር አቶ ንጉሱ ጥላሁን ገለጹ። በሌላ በኩል አርቲስት ታማኝ በየነና ሌሎች ታዋቂ የኪነጥበብ ባለሙያዎች በሚቀጥለው ሳምንት መጨረሻ ወደ ሀገራቸው እንደሚገቡና በአማራ ክልል በተለያዩ አካባቢዎች ከወጣቶች ጋር እንደሚወያዩም ዳይሬክተሩ ገልጸዋል። በወቅቱ የክልሉ የሰላምና ጸጥታ ሁኔታ ላይ አቶ ንጉሱ ጥላሁን የሰጡትን መግለጫ ሪፖርተራችን አስቴር ምስጋናው ከባህር ዳር ዘግባለች። አቶ ንጉሱ ዛሬ በሰጡት ጋዜጣዊ መግለጫ ላይ እንደተናገሩት ምንጊዜም ለውጥ ካለ ውጣ ውረዳ አለ። በለውጡ ሶስት የህብረተሰብ ክፍሎች መፈጠራቸው አይቀርም ለውጡን የሚደግፉ ለውጡን የሚጻረሩና በለውጡ ግራ የሚጋቡ እነዚህን ወገኖች ወደ አንድ ለማምጣት ጊዜና ሰፊ የግንዛቤ የማስጨበጥ ስራ የሚጠይቅ ሆኖ አግኝተነዋል። በዚህም አመራሩ፣ የጸጥታ መዋቅሩና ህብረተሰቡ ባደረገው ሰፊ የውይይት መድረክ በክልላችን እየታየ የነበረውን ስርዓት አልበኝነት ወደ ተረጋጋ ሁኔታ መለወጥ ችለናል ብለዋል። ስርዓት አልበኝነት አምባገነንነት እንደሚያመጣ አምባገነንነት ደግሞ ነጻነትን እንደሚገፍ ግንዛቤ እየተገኘ ነው ያለው። አምባገነንነት ስርዓት አልበኝነትን እየወለደ እየተመጋገበ ክልላችንንም ሀገራችንንም እንደሚጎዳ ህብረተሰቡ በእጅጉ እየተገነዘበ ነው ያለው። በዚህም መሰረት ህብረተሰቡ መንግስት የህግ የበላይነትን እንዲያስከብር በተለያዩ አካባቢዎች በተለይ ችግር በገጠመባቸው አካባቢዎች በስፋት እየጠየቀ ነው። ይህንን በመረዳት መንግስት ደግሞ ልዩ ልዩ እንቅስቃሴዎችን አድርጓል። የመጀመሪያው ውይይት ነው። ህብረተሰቡን ከክልል ጀምሮ አመራሩ ማወያየት፣ ሰላሙን እንዲጠብቅ አካባቢውን እንዲያረጋጋ ከአመራሩ ጋር እንዲወያይ ይሁን ያለው እንዲሆን አይሆንም ያለው እንዳይሆን ሰፊ ውይይት ተደርጓል። አመራር እና ህዝብ በሰከነ ሁኔታ ውይይት እያደረገ ያለበት ህብረተሰቡ ማናቸውንም ጥያቄ አለኝ ያላቸውን ጥያቄዎች በሙሉ ለአመራሩ በየደረጃው እስከ ክልል ድረስ በሰከነ እና በተረጋጋ ሁኔታ ማቅረብ እየጀመረ ያለበት ግን ደግሞ አሁንም አንዳንድ አካባቢዎች ላይ ሰፊ ስራ የሚጠይቅ መሆኑ። ይህ በእንዲህ እንዳለ አቶ ንጉሱ በቅርቡ ከሁለት ሺህ በላይ የሚሆኑ ከፍተኛና መካከለኛ የባአዴን አመራሮች ግምገማ አካሂደው ነበር። በዚህ ግምገማ ላይ ጠቅላይ ሚኒስትር ዶክተር አብይ አህመድ እና ምክትል ጠቅላይ ሚኒስትር ደመቀ መኮንን ተገኝተዋል። ባአዴን በለውጡ ሂደት ግንባር ቀደም ሚና እየተጫወተ የአማራን ህዝብ እየመራ እንደሆነ እና ክቡር ጠቅላይ ሚኒስትሩም በዚህ መድረክ የተገኙ የአማራ ክልል አመራሮች እና የበአዴን አመራር በአጠቃላይ ይህን ለውጥ ተሸክሞ ወደ ላቀ ደረጃ ሊያደርስ የሚችል ቁመና ላይ መሆኑን በማረጋገጥ ምስክርነታቸውን የሰጡበት መድረክ ነው። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። በኦሮሚያ ክልል በተለያዩ ህገወጥ ድርጊቶች ተሳትፈዋል በሚል የተጠረጠሩ ከአምስት መቶ በላይ ሰዎች በቁጥጥር ስር መዋላቸውን የክልሉ አስተዳደርና ጸጥታ ቢሮ አስታውቋል። የቢሮው የኮሚኒኬሽን ጉዳዮች ኃላፊ አቶ ባይሳ ኩማ በክልሉ የተለያዩ አካባቢዎች በቄሮ ስም የተለያዩ ህገወጥ ድርጊቶች መፈጸማቸውን አስታውሰዋል። ከዚህ ጋርም ተያይዞ በነዚህ ድርጊቶች የተጠረጠሩ ድርጊቶች የተጠረጠሩ ከ500 በላይ ሰዎች ካለፈው ሳምንት ጀምሮ በቁጥጥር ስል መዋል መቻሉን ያስረዱት ከዚህም ውስጥ ከ300 በላይ የሚሆኑት ለህግ ቀርበው ጉዳያቸው እየታየ ነው ብለዋል። በተያያዘም በክልሉ ህብረተሰቡንና የጸጥታ አካላትን ያሳተፈው የህግ የበላይነትን የማስ ያስከበሩ ስራ ተጠናክሮ መቀጠሉን በኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት የገጠር ፖለቲካ አደረጃጀት ዘርፍ ኃላፊ አቶ አዲሱ አረጋ አስታውቀዋል። በቀጣይም በመሰል ድርጊቶች የተሳተፉ አካላትን በቁጥጥር ስር የማዋሉ ተግባር ተጠናክሮ እንደሚቀጥል ነው ያስገነዘቡት። ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። አምስት አባላት ያሉት አንድ የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ቡድን በኢትዮጵያ የፖለቲካ ሁኔታ በሰብአዊ መብቶች አያያዝና በዲሞክራሲ ላይ ያተኮረ ጉብኝት ለማድረግ ዛሬ አዲስ አበባ ገብቷል። በኢትዮጵያ ሰብዓዊ መብቶች እንዲከበሩ የሚጠይቀውን በዩናይትድ ስቴትስ የተወካዮች ምክር ቤት የጸደቀውን ኤችአር 128 የሚባለውን የዩናይትድ ስቴትስ የሕግ ሰነድ ያዘጋጁት የሕዝብ እንደራሴ ክሪስ ስሚት የልዑካን ቡድኑ አባል ናቸው። በመጽሔት ዝርዝር ያለ ዘገባ ይዘናል። አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሩሲያ ታካሂደዋለች ባሉት አደገኛና ጠብ አጫሪ ባህሪ ላይ ምዕራባውያን ሸሪኮች የኅብረት ግንባር እንዲፈጥሩ የብሪታንያ የውጭ ጉዳይ ሚኒስትር ጥሪ አቀረቡ። ኅብረቱንም በፕሬዝደንት ዶናልድ ትራምፕ የምትመራው ዩናይትድ ስቴትስ ትመራለች የሚል እምነት እንዳላቸው ገልጸዋል። ማይክል ብራውን አጭር ዘገባ ልኮልናል። ሶሎሞን ክፍሌ ያቀርባል። የብሪታንያው ውጭ ጉዳይ ሚኒስትር ጀረሚ ሃንት ዛሬ እዚህ ዋሽንግተን ዲሲ ውስጥ በአንድ ስብሰባ ላይ ሲናገሩ ዩናይትድ ስቴትስ፣ ብሪታንያና የአውሮፓ ኅብረት የሩሲያው ፕሬዝደንት ቭላዲሚር ፑቲን ለዘመናት በቆየው ዓለም አቀፉ አሰራር ላይ እየፈጸሙ ያሉትን አደገኛ ጥቃት አጥብቀው መከላከል እጅግ አስፈላጊ ነው ብለዋል። የእኛን እሴቶች የማይጋሩ ወገኖች ምንጊዜም ቢሆን ውድ ዋጋ እንደሚያስከፍላቸው ሊረዱ ይገባል። ቀዩን መስመር አልፈው የግዛት አንድነት መሻገር የተከለከለው የጦር መሳሪያዎችን መጠቀም ወይም የሳይበር ጥቃቶችን መፈጸም ውድ ዋጋ ያስከፍላል። ይህን ማረጋገጥ የሚያስችለው መንገድ ደግሞ ኅብረት መፍጠር ነው። ውጭ ጉዳይ ሚኒስትር ጄረሚ ሃንት ባለፈው መጋቢት የቀድሞው የሩሲያ ሰላይና ሴት ልጃቸው በእንግሊዟ ከተማ በሳልስበሪ በመርዝ መገደላቸውን ተከትሎ ፕሬዚደንት ትራምፕ በደርዘኖች የሚቆጠሩ ዲፕሎማቶችን በማባረራቸው አወድሰዋቸዋል። በሌላ በኩል ግን ሚስተር ትራምፕ ሩሲያ የ2016 ቱን የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ለአንድ ወገን እንዲያደላ ለማድረግ ጣልቃ አልገባችም ሲሉ በተደጋጋሚ መከራከራቸውና የተያዘውን ምርመራ በማጥላላትና በማኮሰስ በማኅበራዊ መገናኛ ብዙሃን የሚያስተላልፏቸው መልእክቶች ጥርጣሬ ያሳድረዋል። በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በቅድሞው የምርጫ ዘመቻ ስራ አስኪያጃቸው ፓውል ማናፎርት በተመሰረቱባቸው ከባድ ከባድ የወንጀል ክሶች ትናንት ማክሰኞ የተሰጠው ለበርካታ አስርት ሊያሳስራቸው ይችላል የተባለ የጥፋተኝነት ብይን እንዳዘኑ እየተናገሩ ናቸው። በዚህ ዜና ላይ በመጽሄት ክፍለ ጊዜ ሰፋ ያለ ዘገባ ይኖረናል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15330 እና በ15640 ኪሎ ሄርትስ በ25 ሜትር ባንድ በ11720 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የረቡዕ ነሐሴ 16 2010 ዓ ም ምሽት ፕሮግራም ነው። ኮፊ አናን ይታወሳሉ። ሁሉ ጊዜ በአሰራራቸው ሩት ኮዝ የሚሉትን ነገር ያነሳሉ። ሰላም ለምን ጠጣ፣ ስለዚህ ለምን የእኛ እርዳታና የእኛ ጣልቃ ገብነት ተፈለገ ወደሚለው ነው የሚያበሩት ነው። ባለፈው ሳምንት መጨረሻ ካረፉት የተባበሩት መንግሥታት ድርጅት የቀድሞ ዋና ጸሐፊ ኮፊ አናን ጋር የሰሩት አምባሳደር ተስፋዬ ታደሰ ናቸው የሰማችኋቸው። በምሽቱ ስርጭታችን ሰፋ አድርጎ ያስታውሷቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱ አብይ ርዕስ እየተጠናቀቀ ያለው 2010 ዓ.ም የተለያዩ ዲፕሎማሲያዊ ስኬቶች የተገኙበት ነው ሲል የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የሚኒስቴሩ ቃል አቀባይ አቶ መለስ ዓለም ዛሬ ለጋዜጠኞች በሰጡት መግለጫ ከኤርትራ ጋር የተፈጠረውን ሰላምና በውጭ ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ ጋር የተካሄዱ ውይይቶችን በማሳያነት ጠቅሰዋል። የዩናይትድ ስቴትስ የተወካዮች ምክር ቤት ቀደም ሲል ያሳለፈውን ኢትዮጵያ የሰብአዊ መብቶችና የተጠያቂነት ሕግ ኤችአር 128ን ከቀረጹትና እንዲጸድቅም ሲከራከሩ ከነበሩት ከህዝብ እንደራሴው ክሪስ ስሚት ከነገ ጀምሮ በኢትዮጵያ የሚያደርጉትን ጉብኝት በተመለከተም በሰነዱ ውስጥ የተጠቀሱት አብዛኛዎቹ ጉዳዮች ባለፉት ወራት ምላሽ አግኝተዋል ብለዋል ቃል አቀባዩ። የውጭ ጉዳይ ሚኒስቴርን መግለጫ የተከታተለው እስክንድር ፍሬው ተከታዩን አጠናቅሯል። 2010 እየተጠናቀቀ የአመቱ ክንውኖችም ወደ ኋላ እየተቃኙ እየተገመገሙ ነው። የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ የሰጠው ጋዜጣዊ መግለጫም ከጥቂት ሳምንታት በኋላ አሮጌ የሚባለውን የ2010 ክንውን የገመገመበት ነው። የሚኒስቴሩ ቃል አቀባይ አቶ መለስ አለም እንዳሉት እየተጠናቀቀ ባለው አመት በርካታ ዲፕሎማሲያዊ ድሎች ተመዝግበዋል። የ2010 ዋና ዋና ስኬቶች በሚል ከጠቀሷቸው መካከል አንዱም ከኤርትራ ጋር የተፈጠረው ሰላም ነው። ተስፋ ተቆርጦበት የነበረው የሰላም ሂደት ነፍስ መዝራቱን ከዚያም አልፎ መሳካቱን ያብራሩት ኢትዮጵያ ከውጭ ግንኙነት አንጻር ለረዥም ጊዜ ትኩረት ሰጥታበት ስስራ የቆየው የኤርትራ ጉዳይ ዓለም የዘነጋው ጉዳይ መደርደሪያ ላይ የዋለ ፋይል ተብሎ ሲነገር ነበር በብዙ ተንታኞች በኩል። ያ ፋይል እልባት አግኝቶ አንድ እርምጃ የሄደበት ዓመት የ2010 የበጀት ዓመት ነው። ከኤርትራ ጋር ያለው የድንበር ጉዳይ በአልጀርሱ ስምምነት መሰረት በድንበር ኮሚሽኑ ውሳኔ መሰረት እንዲፈታ ሁለቱ ሀገሮች መግባባት መድረሳቸው ከሁለቱ ሀገሮች የዲፕሎማሲ ግንኙነት ባለፈ የአፍሪካ ቀንድን ጂኦፖለቲካዊ የአፍሪካን እንደ አህጉር ያለውን አሰላለፍ የሚለውጥ የዲፕሎማሲ ስኬት ተደርጎ ሊቀርብ ይችላል። ከሁለቱ ሀገሮች በላይ ነው። ከኢትዮጵያና ኤርትራ በላይ ነው። ከአፍሪካ ቀንድ በላይ ነው። ይህ የሰላም ሂደት እንዲሳካ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ አስተዋጽኦ ማድረጋቸውን ቃል አቀባዩ አስታውሰዋል። ለቀረበላቸው የሰላም ጥሪ በጎ ምላሽ የሰጡት የኤርትራው ፕሬዝዳንት ኢሳያስ አፈወርቅ አስተዋጽኦም ቀላል እንዳልሆነ አመልክተዋል። የደቡብ ሱዳን የሰላም ሂደት መስመር የያዘውም በጠቅላይ ሚኒስትር ዶክተር አብይ አህመድ ሽምግልናና ጫና መሆኑን ተናግረዋል። ወደ ሌሎች የጎረቤት ሀገራት የተደረጉ ጉብኝቶችንም አንስተዋል። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ ዓለም በስኬትነት ያነሱት የ2010 ሌላ ክንውን በውጭ ከሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን ጋር የተደረገውን ውይይትና ተገኘ ያሉትን ውጤት ነው። በአንዳንድ ወቅቶች መንግስት ላይ የተለያዩ ተጽዕኖዎችን ለመፍጠር የሚሰሩ ወገኖችም ነበሩ። ለረዥም ጊዜ ከሀገራቸው ተነጥለው የቆዩ ፖለቲከኞች፣ የፖለቲካ ውድሮች፣ የሃይማኖት መሪዎች አሉ። ይሄ በውጭ ጉዳይ ሚኒስቴር እና በሚስዮኖቻችን እና በአጠቃላይ በመንግስትና ዳያስፖራ መካከል የነበረው ግንብ ጥቁር ግንብ የፈረሰበት አመት ነው። የዘንድሮው ዲፕሎማሲያዊ ስኬት በመጪው 2011 የተሻለ ስራ ለመስራት መሰረት እንደሚሆንም ተናግረዋል ቃል አቀባዩ። ለዚህ ደግሞ በአገሪቱ ያለው የተሻለ የሰላም ሁኔታ አስተዋጽኦ እንደሚያደርግ አብራርተዋል። የተመቻቸው ሁኔታ አንደኛው በሀገር ውስጥ ያለው እየሰከነ የመጣ የተረጋጋ የአንድነት፣ የፍቅር፣ የቅርባይነት መንፈስ ነው። ይሄ እዚህ ላይ መጠቀም ያስፈልጋል። ውጭ ግንኙነት በውስጥ ግንኙነት ስለሚመዝን። የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም በዛሬው መግለጫ ከጋዜጠኞች ለተነሱ ልዩ ልዩ ጥያቄዎች ምላሽ ሰጥተዋል። የኢትዮጵያ የሰብአዊ መብትና የተጠያቂነት ሕግ የሚባለውን ኤችአር 128 የቀረጹት የዩናይትድ ስቴትስ ኮንግረስ አባል ክሪስ ስሚስ በኢትዮጵያ የሚያደርጉትን ጉብኝት አስመልክቶ ከአሜሪካ ድምፅ ለተነሳው ጥያቄ ለምሳሌ ተከታዩን መልሰዋል። ጉብኝቱ በ23 ነው የሚከናወነው። ክሪስ ሚዝ ኢትዮጵያ በጣም ወዳጅ ናቸው። ኤችአር 128 ሲወጣ የውሳኔ ሀሳቡ ሻምፒዮን ነበሩ። እዛ ውሳኔ ሀሳብ ላይ የተጠቀሱ ጉዳዮች በአብዛኛው እየተመለሱ ናቸው፣ ተመልሰዋል ብሎ ማለትም ይቻላል። ስለዚህ ኢትዮጵያ ውስጥ ከሰብአዊ መብት አንጻር ከዲሞክራሲ አንጻር ያሉ ጅምር ስራዎች አሉ። እነሱን በአካል የማየት እድል የሚሰጣቸው ይሆናል። በተለያዩ የጎረቤትና የባህረ ሰላጤው አገራት የተደረጉ ጉብኝቶች ስኬት ማስገኘታቸው በውጭ ሀገራት በእስር ላይ የነበሩ ኢትዮጵያውያን መፈታታቸውና ሌሎች ነጥቦችም በጋዜጣዊ መግለጫው ተነስተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ አመሰግናለሁ። እስክንድር ለዘገባው ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። ኢትዮ ቴሌኮም በሞባይል ና በኢንተርኔት አገልግሎቶች ላይ ከ 40 በመቶ በላይ ቅናሽ ማድረጉን አስታወቀ በቅርቡ ወጥቶ የነበረው የስልክ ቀፎ ማስመዝገብ ግዴታም ተነስቷል ብሏል የኔትወርክ ሽፋንና የጥራት ችግር ያለባቸው አካባቢዎች ተለይተው ማስተካከያ እንደሚደረግባቸውም ስለ ለውጡ ለአሜሪካ ድምፅ ያብራሩት የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽንስ ስራ አስኪያጅ አቶ አብዱራሂም አህመድ ገልጸዋል ጽዮን ግርማ ዝርዝሩን ይዛለች። የኢትዮ ቴሌኮም የኮርፖሬት ኮሚኒኬሽን ስራ አስኪያጅ አቶ አብዱራሂም አህመድ በሞባይል እና በኢንተርኔት አገልግሎቶች ላይ የተደረገው ቅናሽ ከነገ ጀምሮ ተግባራዊ እንደሚደረግ ገልጸው ስለ ቅናሹ ለአሜሪካ ድምጽ ማብራሪያ ሰጥተዋል። አገልግሎት አጠቃቀም ላይ የተደረገ ቅናሽ ማለት ነው። ይሄ እንግዲህ በሞባይል አገልግሎት እና በኢንተርኔት አገልግሎቶች ላይ ነው። የሞባይል አገልግሎት ስንል ሞባይል ሰው እንደተጠቀመ የሚከፍለው ከዛ ደግሞ በጥቅል የነበሩ አገልግሎቶች የጥቅል ስንል እለታዊ ሳምንታዊ፣ ወርሃዊ አገልግሎቶች የሞባይል ስልክ አገልግሎት ማለት ነው። ከዛ ደግሞ በሞባይል ኢንተርኔት የሚጠቀሙ ደንበኞችም የሚከፍሉት ዋጋ ላይ የተደረገ ይህም ራሱ አንዴ ሲጠቀሙ የሚከፍሉት እና ደግሞ በጥቅል ሲከፍሉት የሚከፍሉት እዛም ላይ የተደረገ ቅናሽ ነው። ሌላው ደግሞ ከዚህ አጭር መልእክት አገልግሎት ኤስ ኤም ኤስ አገልግሎትም ላይ የተደረገ ቅናሽ አለ። ከዛ ደግሞ ከሞባይል ውጭ ደግሞ በፊክስድ በመደበኛው የብሮድ ባንድ ታሪፍ ላይ የተደረገ ቅናሽ ነው። ከዛ ደግሞ ባለፈ ትላልቅ አገልግሎት ስለሚጠቀሙ ይህንን ያካተተ ቅናሽ ነው። ቅናሹ በገንዘብ ምን እንደሚመስልም አስረድተዋል። ዋነኛው እንግዲህ ፔያ ሲጎ ወይም ደግሞ ደንበኛው እንደተጠቀመ ሲከፍል የነበረው በደቂቃ ለምሳሌ በሞባይል አገልግሎት ሰማኒያ ሶስት ሳንቲም የነበረው ወደ ሀምሳ ሳንቲም ነው ቅናሽ የተደረገለት። ይህም የአርባ በመቶ ቅናሽ ማለት ነው። ከዚህ በተጨማሪ በሞባይል አገልግሎት እንተሚ ሲጠቀሙ ከዚህ ቀደም በአንድ ሜጋቢት ይከፍሉት የነበረው ሰላሳ አምስት ሳንቲም ነበረ። አሁን ግን በአንድ ሜጋቢት የሚከፍሉት ሀያ ሳንቲም ይህም ወደ ሰላሳ ሶስት ፐርሰንት ቅናሽ ተደርጎበታል ማለት ነው። በኢንተርኔት ሞባይል ላይም እንደዚሁ የተደረገ ቅናሽ ነው። በተለይ ከዚህ ቀደም ለምሳሌ ሶስት አማራጮች ብቻ ነበሩ የነበሩት በዕለታዊ አሁን አምስት አማራጮች እንዲደረጉ ተደርጓል። ይህ ማለት ምን ማለት ነው? ቀደም ሲል በኢንተርኔት ሞባይል ለመጠቀም በአምስት ብር ሀያ አምስት ሜጋቢት ነው የነበረው አሁን ግን በሶስት ብርም ተጨምሯል ማለት ነው። በቅርቡ ብዙ ቅሬታዎችን ቀስቅሶ የነበረ የስልክ አገልግሎት መጠቀሚያ ቀፎ መመዝገብ على من الممرع والتونبر عطوة عبد الرحيم السندكر ተደርጓል ብለዋል። ከዚህ ቀደም ደንበኞች ቀፎ ማስመዝገብ ይጠበቅባቸው የነበረው ነው እሱ ካሁን በኋላ ማስመዝገብ አይጠበቅባቸውም። ነገር ግን ደረጃውን የጠበቀ አይኤምኤ አይ የሚባል ኢሚ ነምበር ያለው ደረጃውን የጠበቀ ስልክ ሊሆን ይገባዋል። ከአንድ አመት በፊት በኢትዮጵያ የኢንተርኔት ተጠቃሚዎች አገልግሎቱን ለማግኘት የሚያወጡት ወጪ በጣም ውድ መሆኑን ለአቅም ተመጣጣኝ የሆኑ የኢንተርኔት አገልግሎት አቅርቦት ጥምረት ወይም አሊያንስ ፎር አፎርደብል ኢንተርኔት የተባ የተባለ ዓለም አቀፍ ድርጅት ጥናት ማውጣቱን ዘግበን ነበር። በወቅቱ ተቋሙ ዝቅተኛና መካከለኛ ገቢ ያላቸው ሀገራትን ባወዳደረው ጥናቱ ከ58 ሀገራት ኢትዮጵያን 55ተኛ ደረጃ ላይ ውድ ሀገር ብሎ አስቀምጧት ነበር። የድርጅቱ ከፍተኛ አጥኔዎች ቡድን ኃላፊ ዶናራሽ ታኩር ለአሜሪካ ድምጽ ሲናገሩ አንድ ሰው አንድ ጂቢ የኢንተርኔት አገልግሎት ለማግኘት ከገቢው ከሁለት በመቶ በላይ ማውጣት እንደሌለበት ገልጸው በኢትዮጵያ የኢንተርኔት ተጠቃሚ ለመሆን ከወራዊ ገቢ ላይ ሀያ በመቶ ወጪ ማድረግ ያስፈልጋል ብለው ነበር። ለኢትዮጵያው የኢትዮ ቴሌኮም ኮርፖሬሽን ኮሚኒኬሽን ስራ አስኪያጅ አቶ አብድራሂም አህመድ ይህንን ጥናት በማስመልከት ያን ጊዜ ጥያቄ አቅርቤላቸው ነበር። ጥናቱ ትክክለኛ መረጃ የያዘ አይደለም ሲሉ መከራከሪያ አቅርበው ነበር። አቶ አብድራሂምን ዛሬ ሳልኳቸው፣ አሁን ይሄ ቅናሽ የተደረገው በምን ምክንያት ነው? ውድነቷ ታምኖበት ነው ወይስ ምን ምንድን ነው ምክንያቱ? ታሪፍ እንግዲህ ዳይናሚክ ነው ዳይናሚክ ነው ሲባል በየጊዜው ኢቫሉዌት እየተደረገ ትራፊኩ፣ ተጠቃሚው እነዚህ ደግሞ ብዙ ሜዥርመንቶች አሉ እዛ ላይ የሚ ብዙ መለኪያዎች ታሪፍን ለማስተካከል እና ታሪፍ በየ በአንድ ጊዜ ተደርጎ የሚቆም ነገርም አይደለም፣ ተለዋዋጭም ነው በነገራችን ላይ የእኛ የተሻለ ነው። የሚባል አይደለም። ከዚህም ቀደም እንደዛም አላልኩም። የኢንተርኔት ታሪፍ አሁን በታሪፍ አንጻር ስናይ በየጊዜው ታሪፍ ይመዘናል። በተለይ ደግሞ ይህንን የሚመዝኑ ታዋቂና እውቅና ያላቸው ተቋማት አሉ። ከነሱ ጋር ነው። በነገራችን ላይ የተለያዩ እንደዚህ ተቋምነን ብለው ይህንን የሚለኩ አሉ። ማለት መለኪያው ነው ችግሩ እና እዛ ላይ የተለያየ መረጃ ይኖራል። ነገር ግን ዋናው በዓለም አቀፍ ደረጃ ይሄንን ታሪፍ ለመመዘን እውቅናና መብቱ መብቱ ሳይሆን እውቅና ያላቸው ተቋማት ናቸው እና፣ ስለዚህ ተለክቶ ተለክቶ ውድ ውድ ነው ተብሎ ነው የተቀነሰው። በየትኛውም እንግዲህ የትኛውም ተቋሚውን ተለክቶ ውድ ነው ተብሎ ነው የተቀነሰው ወይስ በምን ምክንያት ነው የተቀነሰው? አዎ እንግዲህ ያው ታሪፍ አላሰበችኝም እኮ ታሪፍ ሲቀነስ በዋነኛነት ፓራሚተርስ አሉ። ከኛ አንጻር አሁን የተደረገው ቅናሽ ከደንበኞች የመክፈል አቅም አንጻር ከዛ ጋር ነው የሚታየውና የሚለካው። እና አሁን የእኛን ደረጃ ብናይ ከዚህ ቀደምም የገለጽኩልሽ በኛ በኢንተርኔት እና ዳታ በመካከለኛ ደረጃ ከሚባሉ ነበርን። በሞባይል በቮይስ በድምፅ ደግሞ የተሻሉ ከሚባሉ ነበርን ነው አሁን ባለን ደረጃ ይህን ሬቲንግ ብናይ ለምሳሌ በአንድ ጂቢ ይህን የአይሲቲ አፍሪካ የሚባለው ተቋም ነው የሚያወጣው ለነገሩ የሁለት ሺ አስራ ሰባት ዳታ ነው። እሱን ነው ይዘን የምናየው። አሁን ግን ካለው ደረጃ ጋር ስናነጻጽረው አሁን ያለንበት ደረጃ በአንድ ጂቢ አስራ አንደኛ ነን ከሀያ ሀገሮች በዚህ በአይሲቲ አፍሪካ በሚቀመጠው ደረጃ ማለት ነው። ይሄ ከሀያ ሰባት ከዚህ ቀደም ከነበር ነው ሁለት ሺ አስራ ሰባት ላይ ሀያ ሰባተኛ ደረጃ ከነበር ነው ማለት ነው። ሞባይል አገልግሎት በድምፅ ማለት ነው አሁን ባለው መረጃ አሁን አራተኛው እኛው ርካሽ ከሀያ ሀገሮች ካለው ማለት ነው እና በኤስኤምኤስ ደግሞ ሁለተኛ ነው ከደ ሁለት ሺ አስራ ሰባት ከነበርንበት ሰባተኛ ማለት ነው። አሁን ይሄ ሬቲንጉ ፓራሜትሮች አሉ የተለያዩ የተቀመጡ፣ ነገር ግን ኢንተርኔት የሚለካው በአንድ ሜጋቢት በሚያስከፍለው ድምፅ ደግሞ ለምሳሌ የሞባይል አገልግሎት ድምፅ እንደዚሁ ደግሞ በሰላሳ ደቂቃ በሚያስከፍለው በኤስኤምኤስ ደግሞ በመቶ ኤስኤምኤስ በሚያስከፍለው በዚህ ይሄ እውቅና የተሰጠው ተቋም በዚህ ደረጃ ነው የሚለካቸው። አቶ አብድራሂም አሁን ቅናሹ በምን ምክንያት እንደተደረገ በግልጽ አላብራሩም። ዋናው ቅናሹ መደረጉ ነው በሚል ተለያየን። አያይዤ ግን ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡ በኋላ በቅርቡ በኢትዮጵያ ቴሌኮም ውስጥ ለውጦች መኖራቸውን ከኃላፊነት የተነሱ ሰዎች ስለመኖራቸውና ተያያዥ ጉዳዮች መረጃን ለማግኘት አቶ አብድራሂምን ጠየኳቸው። እነዚህ ነገሮች በሌላ ጊዜ ብንመልሳቸው በአጀንዳው ላይ አሁን በዛሬው አጀንዳው ላይ ብናተኩ አዎ ያው የተያያዘ ጉዳይ ስለሆነ ነው የኢትዮ ቴሌኮም ጉዳይ አብረ እንድናነሳቸው ብዬ ነው። ግን በሌላ ጊዜ ደውለች ቅድም እንዳልኩሽ ነው። አሁን ገና እየወጣን ነው። ና ለአቶ አብዱራሂም በድጋሚ ደውለን እነዚህ መረጃዎች ለማጣራት ጥረት እናደርጋለን። የቅናሹን ዝርዝር ሁኔታ በተመለከተ በድርጅቱ ድረገጽ ላይ በዝርዝር መስፈሩን አቶ አብዱራሂም ጨምረው ተናግረዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። አመሰግናለሁ ጽዮን፣ ለዘገባው። ወደ ተከታዩ የመጽሔት ዘገባ ርዕስ እናልፋለን። አምስት አባላት ያሉት አንድ የዩናይትድ ስቴትስ የተወካዮች ምክር ቤት አባላት ቡድን በኢትዮጵያ የፖለቲካ ሁኔታ በሰብአዊ መብቶች አያያዟና በዲሞክራሲ ላይ ያተኮረ ጉብኝት ለማድረግ ዛሬ አዲስ አበባ ገብቷል። በኢትዮጵያ ሰብአዊ መብቶች እንዲከበሩ የሚጠይቀውን ኤችአር 128 የሚባለውን የተወካዮች ምክር ቤቱ ቀደም ሲል ያጸደቀውን የሕግ ሰነድ ያዘጋጁት የሕዝብ እንደራሴ ክሪስ ስሚት የልዑካን ቡድኑ አባል ናቸው። የልዑካኑ ቡድን ወደ አዲስ አበባ ከመነሳቱ አስቀድሞ ትናንት ክሪስ ስሚት ለቪኦኤ መግለጫ ሰጥተው ነበር። በትናንትናው ምሽት የመጀመሪያውን ክፍል አስደምጠናል። ሳሌም ሶሎሞን ያጠናቀረችውን የዘገባውን ሁለተኛ ክፍል ሶሎሞን ክፍሌ ቀጥሎ ያቀርበዋል። ሳሌም ሰለሞን ለዩናይትድ ስቴትስ የተወካዮች ምክር ቤት አባል ክሪስመስ አስቀድማ ያቀረበችው ጥያቄ ከዚህ ወደ ኢትዮጵያ ከምታደርጉት ጉዞ ምን ማስፈጸም እንችላለን ብላችሁ ተስፋ ታደርጋላችሁ? የሚል ነበር። ጥሩ ጥያቄ ነው። ስንሰራ ነበር። እኔም በጣም በጣም ለብዙ ዓመታት በዩናይትድ ስቴትስ ተወካዮች ምክር ቤት የአፍሪቃ ጉዳዮች ኮሚቴ ሊቀመንበር ሆኜ ሰርቻለሁ። እንደ አውሮፓውያን ዘመን አቆጣጠር በ2005 ዓ ም የኢትዮጵያን የተጭበረበረ ምርጫ ተከትሎ የቀድሞው ጠቅላይ ሚኒስትር መለስ ዜናዊ በርካታ ሰዎችን ከገደለ በኋላ እዚያው ድረስ የእጅ አግኝቸዋለሁ። በዚያ አጋጣሚም የሰብአዊ መብቶችን እንዲያከብር፣ እስረኞችን እንዲፈታና በዜጎች ላይ ሲያካሂድ የነበረውን ሽብር እንዲያቆም ጠይቄዋለሁ። ወደ ዩናይትድ ስቴትስ እንደ ተመለስኩም የኢትዮጵያ የሰብአዊ መብቶች የተባለ የሕግ ረቂቅ አቀረብኩኝ። ሕጉ ራሱን መለስን ጨምሮ ሌሎችም ያን በመሰለ እንቅስቃሴ በመሳተፋቸው ተጠያቂ የሚያደርግ ነው። ኢትዮጵያ ውስጥ የሰብአዊ መብቶች እንዲከበሩ ስንጠይቅ ረጅም ጊዜ አለን። አሁን ግን በጠቅላይ ሚኒስትሩ አብይ አህመድ እየተወሰዱ ያሉ አንዳንድ እርምጃዎች ሊታገዙና ሊበረታቱ የሚችሉ ይመስለኛል። ሁላችንም ሁኔታዎችን በጥንቃቄና በአዎንታዊ መልኩ እየተከታተልን ነው። ሐቀኛ ሽግግር ሊሆን ይችላል ብለን እናምናለን። አሁን በዚያች አገር ውስጥ እየታየ ያለው ሁኔታ ከዚህ ቀደም በጣም ለረጅም ዓመታት ታይቶ የማይታወቅ ነው። አዲስ አበባ ስትደርሱ ከመንግሥቱ ባለሥልጣናት እነማንን ታገኛላችሁ? በምን በምን ነጥቦችስ ላይ ትወያያላችሁ? ሳሌም ለኮንግረስማን ክርስምስ አስከትላ ያቀረበችው ጥያቄ ነው ስ ሚኒስ ሚኒስ አዲስ አበባ በምንቆይበት ወቅት በእርግጥ ከጠቅላይ ሚኒስትሩ፣ ከውጭ ጉዳይ ሚኒስትሩና ከበርካታ ሌሎች ባለሥልጣናት ጋር እንገናኛለን። ከዚህ ቀደምም የጀመርነው ጥረት አካል ነው። እኔ በዩናይትድ ስቴትስ የተወካዮች ምክር ቤት የአፍሪካ ጉዳዮች ኮሚቴ ሊቀመንበርነቴ፣ እንዲሁም ሌሎቹ የኮሚቴ አባላት በአስርታት ለሚቆጠሩ ዓመታት በኢትዮጵያ ሰላምና ዕርቅ እንዲመጣና የሰብአዊ መብቶች እንዲከበሩ ሰርተናል። እንደ አውሮፓውያን ደመና አቆጣጠር በ2005 ዓ ም ኢትዮጵያ በሄድኩበት ጊዜ ከጠቅላይ ሚኒስትር መለስ ዜናዊ ጋር ለሁለት ሰዓት ግድም ተከራክረናል። ምክንያቱም ያኔ ምርጫውን ተከትሎ ብዙዎች ተይዘው ታስረዋል፣ እንግልት ደርሶባቸዋል። በመሆኑም ወደ ሀገሬ ከተመለስኩኝ በኋላ እኛ የምንሰጠውን እርዳታ ውሱን በማድረግ ላይ ያተኮረ ማዕቀብ መጣል የሚያስችል ረቂቅ ሕግ አቀረብኩኝ። የኢትዮጵያ ሕዝብ የተሻለ ኑሮና የተሻለ መንግሥት ስለሚያስፈልገው ነው። ያንን የሰብአዊ መብቶች ረቂቅ ሕግ ያስተዋወቅ ነው። አሁን ቅርብ ጊዜ ባለፈው ሐምሌ ወር ኤች አር 128ን አቅርቤ ያለሁ። አሁን ያለው መንግሥት ለምሳሌ ሁሉንም የፖለቲካ እስረኞችን መፍታትን ጨምሮ ትክክለኛውን አቅጣጫ መያዙን ለማረጋገጥ እንፈልጋለን። አንድ ሰው የውከት ተግባር ከፈጸመ ሌላ ነገር ነው። ነገር ግን ለለውጥ የሚጮህ ከሆነ ሰላማዊ ትግል ነው። እናም ያ ሰው ተይዞ ከሲኦል ወደማይለይ እስር ቤት ሊወረወር አይገባም። ስለ ተጨናነቁና የጤና ጠንቅ ስለ ሆኑ እስር ቤቶች ነው የማወራው አሁን ለማድረግ እየሞከርን ያለነው። ለዚህም በጥንቃቄ አዎንታዊ አመለካከት አለኝ። አዲሱ ጠቅላይ ሚኒስትር ይህን ጥረት ለማሳካት ሐቀኛ ይመስሉኛል። በምድር ላይ ያለውን ሁኔታ ይበልጥ ከተገነዘብን በኋላ በመጪው መስከረም ሌላ ስብሰባ እናደርጋለን። ያኔም በእርግጥ ከምን ላይ እንደምንገኝ እንረዳለን። የልኡካን ቡድኑ አባላት ኬረንባስ፣ ጂም ሴንሰን ብረነር እና እኔ ከዚህ ጉዞ ምን ውጤት እንዳገኘን እንገመግማለን። እንደምታውቁት ኢትዮጵያ ውስጥ ባለፉት ቅርብ ወራት ብዙ ለውጦች ተካሂደዋል። በጠቅላይ ሚኒስትር አቢይ አህመድ እየተወሰዱ ያሉትን ለውጦች ፍጥነት በተመለከተ ምን አስተያየት አሎት? ለውጦቹስ ዘለቄታ ይኖራቸዋል ብላም ሳሌም ጥያቄ አቅርባለች። የፖለቲካው ፍላጎት እስካለ ድረስ ለውጦቹ ዘለቄታ ይኖራቸዋል ብዬ አምናለሁ። በሁሉም ግንባር ትብብር ያስፈልጋል። በደል ተፈጽሞብናል ብለው በስደት የቆዩ የዳያስፖራው አካል የሆኑ ተቃዋሚዎች አሁን ወደ ሀገራቸው ተመልሰው በጠረጴዛው ዙሪያ ወንበር ይኖራቸዋል። ፓርላማው ደግሞ በጣም በመተባበር ከጠቅላይ ሚኒስትሩ ጋር መስራት ያለበት ይመስለኛል። የጸረ ሽብር ሕጉ ሊሰረዝ የሚገባውም ይመስለኛል። ሌላ ችግር ፈጣሪ ነውና መንግሥታዊ ያልሆኑ ድርጅቶችን ለማግለል ሲባል የወጡ ሕጎችም እንዲሁ መሰረዝ ይኖርባቸዋል። ከጠቅላይ ሚኒስትሩ ጋር በእነዚህ አሳሳቢ ጉዳዮች ዙሪያ ተነጋግረን የችግሩ መፍትሄ አካል መሆን እንሻለን። ከኢትዮጵያውያን ጋር ዳግም ወዳጆች መሆን እንፈልጋለን። የኢትዮጵያ ሕዝብ ትልቅ ሕዝብ ነው፣ ታሪካዊ ነው። የተሻለ መንግሥት ማግኘት ይገባዋል። ይሄ ሕዝብ በተለይ በመለስ ዜናዊ ጊዜና ከዚያም በፊት ለረጅም ዓመታት ጥሩ መንግሥት አላየም። ምናልባት አሁን ያገኛል የሚል ተስፋ አለን። ወደሚቀጥለው የመጽሔት ክፍለ ጊዜ ዘገባ ስናልፍ የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ የቅርብ ረዳቶች የነበሩ ሁለት ሰዎች በከባድ ወንጀል ጥፋተኛ ሆነው ተገኝተዋል። ትራምፕ ለፕሬዝደንትነት ይወዳደሩ በነበረበት ጊዜ የምርጫ ዘመቻቸው ዳይሬክተር የነበሩት ፖል ማናፎርት ከባንክና ከግብር ክፍያ ማጭበርበሬ በተያይዞ የተመሰረቱባቸው ስምንት ክሶች ጥፋተኛ ሆነው ተገኝተዋል። በተመሰረቱባቸው ክሶች ማለት ነው። የፕሬዝደንቱ የግል ጠበቃና የቅርብ ጉዳይ ፈጻሚያቸው የነበሩት ማይክል ኮህን ደግሞ በስምንት ወንጀሎች ጥፋተኛ ነኝ በማለት አምነዋል። የሁለቱ ሰዎች ጉዳዮች በትራምፕ ዙሪያ ባሉት ሰዎች ዘንድ ሙስና እንዳለ ማመላከቱ ተጠቁመዋል ስትል ዘጋቢያችን ዝላቲሳ ሆክ ዘገባ አጠናቅራለች። አዳነች ፍሳዬ ታቀርበዋለች። የፕሬዚደንት ትራምፕ ጠበቃ የነበሩት ከሆን በባንክና በግብር ክፍያ የማጭበርበር እንዲሁም ከምርጫ ዘመቻ ጋር የተያያዘውን የገንዘብ ህግን በመጣስ ተግባር ጥፋተኛ ነኝ በማለት አምነዋል። ምክትል የዩናይትድ ስቴትስ አቃቢ ህግ ሮበርት ሁዛሚ እነዚህ ከባድ ክሶች ናቸው ብለዋል። ለረጅም ጊዜ ሲሰራባቸው የቆዩ የውሸትና የሐቀኝነት ጉድለት የተላበሱ ዘዎች ናቸው ሲሉም አክለዋል። ሚስተር ኮን በሁለት ከምርጫ ዘመቻ ጋር በተያያዙ የገንዘብ ክሶች ነው ጥፋተኛ ነኝ ያሉት አንደኛው ህገወጥ የኮርፖሬት መዋጮ በማድረግ ሁለተኛው ደግሞ በግላቸው ከሚገባው በላይ የበዛ የምርጫ መዋጮ በማቅረብ ሁለቱም አቻምና የተካሄደውን የፕሬዝደንት ትራምፕ የምርጫ ዘመቻን የመጥቀም ዓላማ ነበራቸው። ከሆን በተጨማሪም ጉዳዩ ይፋ ቢሆን በትራምፕ የምርጫ ዘመቻ ላይ አሉታዊ ተጽዕኖ እንዳያሳድር ሲሉ ከፕሬዝዳንቱ ጋር ግንኙነት ለነበራቸው ሁለት ሴቶች አፍ ማዘጊያ ገንዘብ መክፈላቸውን አምነዋል። ማነፎርት ከተመሠረቱባቸው 18 የማጭበርበር ክሶች መካከል በስምንቱ ጥፋተኛ ሆነው ተገኝተዋል። ሁለቱ ክሶች ሩሲያ በምርጫው ዘመቻ እጇን ስለማስገባቷ ጉዳይ ለሚመረምሩት ልዩ ካውንስል ሮበርት ሙለር ተግባር ሕጋዊነትን የሚያጠናክር መሆኑን ተንታኞች ይናገራሉ። በማያሚ ዩኒቨርሲቲ የሚያስተምሩት ዴቪድ ኤብርሃም ያብራራሉ። የሙለር ምርመራ በትራምፕ ዙሪያ ያሉት ሰዎች የሙስና መሠረትን ለይቶ ለማውጣት ችሏል። ማናፎርት ጥፋተኛ ሆኖ የተገኙት ከትራምፕ ጋር ከመሥራታቸው በፊት ቢሆንም በትራምፕ የምርጫ ዘመቻ ዙሪያ የነበሩት ሰዎች ማንነትንና ተግባራቸውን ያመላክታል። ፕሬዚደንት ትራምፕ በበኩላቸው የማናፎርት ጥፋተኛ ሆነ መገኘት በምርጫ ዘመቻቸውና በሩሲያ መካከል መመሳጠር መኖሩን አያሳይም ብለዋል። ተንታኞች እንደሚሉት ግን መናፎርት በመጪው ወር በሌላ ክስ ፍርድ ቤት ሲቀርቡ ኡክራይን ውስጥ ለነበረው የሩሲያ ደጋፊ መንግሥት ያቀርቡት የነበረውን የማግባቢያ አገልግሎት ይመለከታል። መናፎርት በተጨማሪም በትራምፕ ታወር በተደረገው የቅድመ ምርጫ ስብሰባ ውስጥ ተሳትፈዋል። መናፎርትና ሌሎች የትራምፕ ሰዎች ያኔ ተወዳዳሪያቸው በነበሩት ዲሞክራቷ ሂለሪ ክሊንተን ላይ የማቀርበው ጎጂ መረጃ አለኝ ይህም የትራምፕን መመረጥ ሊረዳ ይችላል ካለች ሩሲያዊት ጠበቃ ጋር ነበር የተሰበሰቡት። በጆርጅ ታውን ዩኒቨርሲቲ የሚያስተምሩት ፖል በርመን በጉዳዩ ላይ እይታቸውን ገልጸዋል። በተወዳዳሪ ላይ ልታገኙ የምትችለውን ጥፋት ሁሉ ለመጎልገል የመሞከሩ ተግባር የፖለቲካው ሥራ አካል ነው ይሁንና ስም የሚያጠፋው መረጃ የሚገኘው ከውጭ የጠላት ኃይል ሲሆን የሚዘወተር የፖለቲካ ተግባር አይደለም። ይህ ታዲያ ሕገ ወጥ ተግባር እንደሚሆን አያጠራጥርም። በዛም ላይ እሳቸው እንዲመረጡ ለመርዳት ስትል በዲሞክራቷ ክሊንተን ላይ አሉታዊ መረጃ በማቀበሏ ትራምፕ ሩሲያን እንደ ጠቃሚያቸው አድርጎ ለማየት ሊገደዱ ይችላሉ። ልዩ ካውንስል ሮበርት ሙለር የሚያካሂዱት ምርመራ ፕሬዝዳንቱ እንደሚሉት ተገቢነት የጎደለው ክትትል ሊባል አይችልም። እንዲያውም ሁኔታውን ሊያጋግለው ይችላል ይላሉ ተንታኙ በርመን። እነዚህ ሰዎች ኮህን፣ ምናልባትም ማኒፎርትም ጭምር ከአቃቢያን ሕግ ጋር መተባበር ሊጀምሩ ይችላሉ። የመረጃዎች መውጣት መቀጠሉ አይቀርም። ተንታኞች እንደሚሉት ይህ ሁሉ የትራምፕ ተባባሪ ከነበሩት ሰዎች እየተሰማ ያለው የሙስና መረጃ ፍንክች በማይሉት ደጋፊዎቻቸው ላይ ብዙም ተጽዕኖ ሊያሳድር ይችላል። ይሁንና ጫናው ሲደራረብ የትራምፕን እንደገና መመረጥ ሊያከብድ ይችላል። ክቡራትና ክቡራን አድማጮች ከአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የሮብ ምሽት ስርጭት ነው እያደመጣችሁ ያላችሁት። አሁን አዲስ አበባ ላይ ከምሽቱ 3 ሰዓት ከ37 ደቂቃ ነው። በቴፒ ከተማ ተቀስቅሶ የነበረው አለመረጋጋትና ውጥረት መርገቡ ተነግሯል። ከተማይቱ ወደ ዘወትር እንቅስቃሴዋ መመለስ መጀመሯን የቴፒ ከተማ የጸጥታና የፍትህና የጸጥታ ጽህፈት ቤት ኃላፊ ለቪኦኤ ገልጸዋል። ወጣቶች ምንም አይነት ስርዓተ አልበኝነት እንዲፈጸም አይፈቅዱም ሲልም አንድ ወጣት ተናግሯል። መለስካቸው አማህ ዝርዝሩን ይዟል። በደቡብ ብሔሮች ብሔረሰቦችና ሕዝቦች ክልል በምትገኘው ቴፒ ከተማ ዛሬ ረፈሩ ላይ ውጥረት ያየለበት የተቃውሞ ሰልፍ እንደነበረ ነዋሪዎችና አንድ የከተማዋ ባለሥልጣን አረጋግጠዋል። የከተማዋ ነዋሪዎች እንደሚሉት ከሆነ ለዚህ የተቃውሞ ሰልፍ ዋና መንስኤ ነው የሚሉት ላለፉት ሀያ ሰባት ዓመታት በቴፒ ከተማና በአካባቢዋ የሚገኙ ወረዳዎችን ያካተተ የራስ አስተዳደር ይኑረን የሚል ጥያቄ ነው። ለዚህ ጥያቄ መነሻ እንደሆነ የሚናገሩት ደግሞ የሸካ ብሔረሰብ አባላት በብዛት በኃላፊነት በያዙት የአስተዳደር ስልጣን በደል ደርሶብናል የሚል ነው። ከነዋሪዎቹ አንዱ አቶ ጥላሁን ዳካ ትናንት በከተማዋ ህዝቡን ለማወያየት መጥተው ለነበሩ የደቡብ ኢትዮጵያ ህዝቦች ዴሞክራሲያዊ ንቅናቄ ደሄድን አመራር አባላት ህዝቡ አቅርበዋል ያሉትን ጥያቄ ለቪኦኤ አብራርተዋል። በውይይቱ የተነሱ ህዝባዎች እንደ ወጣት ያነሱታሉ። እነዚህ ማህበረሰብ ያነሱት ቢያንስ ሀ ሰባት አመት ሞሉ ተረግጠናል። በያዴጊ ዘመን የረገጡን ያስረገጡን ሸከቸውም አመራሮች ናቸው። ከሰማኒያ አምስት ኪሎ ሜትር የመጡት ስለዚህ፣ ከእነዚህ ሰዎች ጋር ልንለያ ይገባል። እኛ ሀያ ሰባት አመት እዚህ ዘመን ውስጥ ጥያቄያችን ዞን ጥያቄ ጠይቀናል። እሸኮና መጀንገሩ ነው የዚህ አካባቢ ተወላጆች። እንደ ኢህአዲግ አካሄድ ከሆነ በራስን እራስ ያስተዳድር ብሏል። ግን እኛን መቶ እያስተዳደር ያለው ሰማኒያ አምስት ኪሎ ሜትር የመጣ ሸቀጫው የሚባል ብሔረሰብ ነው። ስለዚህ እራሳችን እናስተዳድር፣ እራሳችን እናስተዳድር ሸኮ ዞን የሚል ሊሰጠን። ጉሮፈርዳ አለ፣ ሸኮ ወረዳ አለ። ጉሮፈርዳ ሸኮ ህዝብ የሚኖርበት ነው። ሌላውም አብሮ የሚኖርበት ወረዳ ነው። ሸኮ ማህበረሰብና ኦሮሞ፣ አማራ የሚኖርበት ነው። ይህቺ ወረዳን ብትመጪ ሸኮ መገንግሩ፣ ሌላውን ብሔረሰብ የሚኖርበት ነው። ስለዚህ አንድ ሸኮ ዞን የሚል ሊሰጠን ና ራሳችን እናስተዳድር የሚል ነው። ይሁንና አዲስ አበባ የሚኖሩና የአካባቢው ተወላጅ ነኝ ያሉኝ አቶ መልካሙ ኦጎ በኢትዮፒ ቀደም ሲል በወጣቶች ተቀስቅሶ ነበር የሚሉት ተቃውሞ በሸካ ብሔረሰብ ላይ ያነጣጠረና ሕዝቡንም አጠቃሎ የሰደበ ነው ይላሉ። ለዚህም ተጨባጭ ማስረጃ እንዳሰባሰቡ ይናገሩና የቀረበውን ጥያቄ ሕጋዊነት ያጣጥሉታል። ይሄ ፈጽሞ ታሪኩንም ሆነ ሕጉን የተከተለ ጥያቄ አይደለም። ምክንያቱም ምንድን ነው ሲጀመር ሸካቱን ሶስት ወረዳ ነው ያለው፣ አንደራቻ፣ ማሻና የኪ ነው ከየኪ ውስጥ ደግሞ ከተማው ቴፒ ነው። ቴፒና የኪ ወረዳው በሙሉ በሸካ ግዛት ውስጥ የሚገኝ የሸካ አካል የሆነ ቀደም ብሎ ሸክቶ ማህበረሰብ ሲያስተዳድር እንደነበረ ነው የታወቅያል። የራሱ መሬት ስለሆነ የራሱ ቦታው ስለነበረ ስለዚህ ከዚህ ውጭ አሁን እየተጠየቀ ያለው እኛ እናስተዳድር የምባሉት ጀምር እነሱ እነማን ናቸው ነው መታወቅ ያለበት ነገር። ይህ የአቶ መልካሙ መልካሙና የመሰሎቻቸው አቋም እንዳለ ሆኖ ትናንት በቴፕ ነዋሪዎች ለቀረበው ጥያቄ የደሄድን አመራር አባላት የሰጡት መልስ ነዋሪዎቹን እንዳላረካ አቶ ጥላሁን ይናገራሉ። ከደሄድን የመጡት ምላሽ ሲሰጡ ያው ጥናት ተደርጎ ምላሽ ይመለሳል የሚል ነው። በዛ ማግስት ያው ብዙም አልተዋጠለትም። ብዙ ማለት ምክንያቱም ሀያ ሰባት አመት ሙሉ ሲቸገር ስለነበረ አሁን በአጭር ጊዜ ውስጥ ምላሽ ሊሰጠን ይገባል። ይሄ ጥያቄ ረመጭ ጠየቀው ባለፈው ቢያንስ ሁለት ወር በፊት ለጠቅላይ ሚኒስቴር ዶክተር አብይ አቤቱ ያቀርቧል ሀምሳ አራት ሺ ህዝብ ፊትሽን የተፈራረሙበት ዴድንም ቀርቧል። ያዲግ ወይም ደግሞ ለዶክተር አብይ ቢሮም ቀርቧል። ስለዚህ ቢያንስ ሁለት ወርና ከዚያ በላይ የቆየ ጉዳይ ገና ጥናት ተደርጎ ነው የሚባለው ነገር ለምንድን ነው የሚል ነገር ወጣቱ ያው ትናንት ሲመለስ ከነበረው መልስ ጋር ተያይዘው ብዙም አልተዋጠለትም። ማህበረሰቡም በተመሳሳይ ስለዚህ ከዛ መነሻ ነው ዛሬ ይህ ጥያቄ ረጅም አመት ነው ስንጠይቅ የቆየ ነው። ትናንት የተጠየቁት ደቡብ ክልል ውስጥ ያሉት እነ ኮንሶ፣ ሌሎችም በተመሳሳይ ጥያቄያቸው መልስ እያገኘ ነው ያለው። የእኛ ግን ከክልል ስትመጡም ከፌዴራል ሲመጡም ገንዘብ እየወሰዱ እኛን እየረገጡ በማግስቱ እንድንገደል እንድንደበደብ ነው የተደረገ። ስለዚህ አሁንም ምንድን እኛ ዋስትና በምንም ታምራ እናምንም። ስለዚህ አሁንም ሰልፍ ወጥተን መጠየቅ አለብን የሚል ዛሬ ወጣቱ በጣም ተናዶ ይህ ጥያቄ በትክክል እንደ መንግስት ታይቶ በአስቸኳይ ምላሽ ይሰጠን የሚል ነው። ዛሬ አጠቃላይ ያለውን ነገር ተናደው የወጡት የኢትዮጵ ከተማ ፍትህና ጸጥታ ጽህፈት ቤት ኃላፊ አቶ ተስፋ ያለሙ የዛሬውን የተቃውሞ ሰልፍ የቀሰቀሱት ምክንያቶች ናቸው ያሏቸውን ዘርዘር አድርገው አስረድተዋል። ዛሬ ተቋሙ የተነሳው በዛ በመድረኩ ላይ ቤቶች አልተከፈቱም ነበር። ሱቆች አልተከፈቱም፣ ሆቴሎች አልተከፈቱም፣ መስሪያ ቤቶች አልተከፈቱም ነበር። ምን ያህል እነዚህን ቤቶች ይከፈቱ በሚል መልኩ ማንዴት ተሰጥቶ ነበር። እዛች ላይ ያልተግባቡበት ከመድረክ የተሰጠች ያው የአረዳት ችግር ነበረ። ምንድን ነው እሱ የአረዳት ችግሩ ምንድን ነው? ቤቶችን ከነገ ጀምሮ አስከፍቱ ማታስከፍቱ ከሆነ እኛም ዙረን ከእናንተ ጋር እናስከፍታለን በሚል መልኩ ከመድረክ መጣና እንዴት እኛ ዙረን እናስከፍታለን የሚል አስተሳሰብ መጣ። ነው በቃ የዛሬ ዋና እንቅስቃሴ ቡ የጠየቅነው ጥያቄ የጠየቅነው የአደረጃጀት ጥያቄ ጊዜ ገደብ አልተሰጠውም። መቼ እንደሚመለስ ጊዜ ገደብ አልተሰጠውም። ይሁንና በአሁኑ ጊዜ ከተማዋ ወደ መረጋጋት እየተመለሰች እንደሆነች እና የተለያዩ ማህበራዊና ኢኮኖሚያዊ አገልግሎቶች ቀስ በቀስ ወደ ነበሩበት እየተመለሱ ናቸው ብለዋል። አሁን ባለው ነባራ ሁኔታ ያው የሀገር ሽመቅደም ጠዋት ሰልፍ ነበር። ያሰልፍም የአካባቢ ሀገር ሽማግሌዎች ወርዶ አግባብቶ ወደ ቤት እንደሸኝ ተደረጎ ነበር። ተደረገ መንገዶች ተዘግቶ ነበሩ። መንገዶች አሁን ተከፍተዋል። ወጣቱ ራሱ ወርዶ ከፍቷል። ሱቆች የተዘጉ ሱቆችን እኛ ራሳችን አስከፍታለን። በወጣቱ ራሱ ወርዶ አስከፍቷል። ሆቴል ቤቶችም ተከፍቷል። የትራንስፖርት እንቅስቃሴ ባጃጆች፣ ሞተሮች ተንቀሳቀሱ። አሁን እየተንቀሳቀሱ ያለበት ሁኔታ አሁን እየተረጋጋ ጥሩ ነገር ያለበት ደረጃ ያለው በኢትዮጵያ በተለይ ላለፉት አራት ወራት ህዝቡ በተቃውሞና በድጋፍ የተለያዩ ሰልፎችን ሲያደርግ ቆይቷል። በአንዳንድ ስፍራዎች እነዚህ ሰልፎች ወደ ግጭት እያመሩ በሰው ሕይወትና በንብረት ላይ ከፍተኛ ጉዳት አስከትለዋል። በቴፒ በተደጋጋሚ የተነሱ የተቃውሞ ሰልፎችን በአመዛኙ ሲመራ የነበረው ወጣቱ እንደሆነም ታውቋል። ይህ የተቃውሞ ትዕይንት ወደ ሥርዓተ አልበኛ ድርጊቶች እንዳይለወጥ ምን ጥንቃቄ ታደርጋላችሁ? የሚል ጥያቄ ከከተማ ወጣቶች ሙባረክ ብልጫን ጠይቄው ነበረም። የቴፒ ህዝብ በየትኛውን ኮንዲሽን የፌዴራሉ መንግስት ጣልቃ ይግባ እያለ ነው እንጂ ያለው ስርዓት አልበኝነትን ከማንም በላይ ይቃወማል። ለመከላከያውን መከላከያ በገባ ሰዓት በአንደኝነት ውሃ ሲያቀርብ የነበረው ወጣቱ ነው፣ ህዝቡ ነው። አሁንም የፌዴራሉ መንግስት ስርዓት አልበኝነትን የቴፒ ህዝብ ከፌዴራሉ መንግስት በላይ ነው ሁላ ምለውኔ በመፈለግ በጣም ጠንቃቃ ናቸው። እኔ ጋ አሁን አብዛኞቹ ኮሚኒኬት እያደረጉ ነው አደራ እያልኳቸው ያለው ነገር ሰላማዊ ሰልፍ በየትኛውም ሀገር ላይ መብት ነው፣ ግን አንዳችንም ቤት የማጥቃት የማንንም ታርጌት ያደረገ ፖለቲካዊ አካሄድ መሄድን በጣም ተረንቀቁ ምናም ብያቸው ሁሉ ነገር ነግሪያቸው ኧረ እኛ እንደው አልወጣንም። አሁን እኮ ወጣቱ ፈርቶ ዳር ዳር ይዞ ነው ያለው። አሁን ላይ እንደ አልችል ያለው ሽማግሌዎቹ ነው። በቃ የጨረሱን እኛ በታገስ ነው። እምቢ ብሎ አደባባይም ወጥቶ ያለው ሽማግሌዎቹ ነው። እኛውም ምንፈራው ምንድን ነው ጥቂት አመራር የነበሩ በዛ ስርዓት ሲጠቀሙ የነበረ ሀያ ሰባት ዓመት ሕዝቡ እንደፈለጉ ሲያደርጉ የነበሩ አካል ውስጥ ላይ ቀላቅለው አውቀው ነገሩን ሌላ ፖለቲካ አቅጣጫ እንዳያስ ስርአት አልበኝነት እንዳይመጣ በጣም የተናበበ ስራ ከኛ ጋር እየተሰራ ነው። እዛም ያለ ወጣቱ እርስ በርስ የተነጋገረ ነው። ምንም አይነት ስርአት አልበኝነት አይኖርም እዛ አካባቢ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው አመሰግናለሁኝ። ወደ ተከታዩ ዝግጅታችን እናልፋለን። ኮፊ አናን ይታወሳሉ። ባለፈው ቅዳሜ ያረፉት የተባበሩት መንግስታት ድርጅት የቀድሞ ዋና ጸሐፊ ኮፊ አናን ሰሞኑን እየታሰቡ ናቸው። ሚስተር አናን ዘወትር ለመማር ዝግጁ የነበሩና ኃላፊነትን በማከፋፈል በቡድን ስራ ውጤታማነትም የሚያምኑ ሰው ነበሩ ሲሉ አብረዋቸው የሰሩት የቀድሞ የኢትዮጵያ ዲፕሎማት አምባሳደር ተስፋዬ ታደሰ ለቪኦኤ ገልጸዋል። አዲሱ አበበ ነው አምባሳደር ተስፋዬን ያነጋገራቸው። መልካም አምባሳደር፣ በቅድሚያ አመሰግናለሁ። የተባበሩት መንግስታት ድርጅት ዋና ጸሐፊ የነበሩት ኮፊ አናን ባለፈው ሳምንት ከዚህ ዓለም በሞት እንደተለዩ ያው እኛም ዜናም ሰርተናል። ታሪካቸውንም ጥቂት ለማውሳት ሞክረናል። የበለጠ ደግሞ እርስዎን ዛሬ ማናገር የፈለግነው አብረው እንደሰሩ ስለተነገረን፣ እንደውም ምን ያህል ነው ቅርበታችሁ፣ በምን ደረጃ ነው ትውውቃችሁ የሚለውን ጥያቄ ቢመልሱልኝ ውይይታችን ለመጀመር ይረዳልና፣ እንዴት ነበር ግንኙነታችሁ አምባሳደር ከቀድሞ የተባበሩት መንግስታት ዋና ጸሐፊ ኮፊ አናን ጋር? እንግዲህ ከሚስተር ኮፊ አናን ጋር ትውውቃችን የጀመረው እኔ በተባበሩት መንግስታት ድርጅት የኢትዮጵያ ቋሚ መልእክተኛና አምባሳደር በነበርኩበት ጊዜ እሳቸው ደግሞ የድርጅቱ ዋና ፐርሰኔል ኃላፊ ሆነው ይሰሩ ነበርና ከዚያ በተለያዩ ሁኔታዎች ዜጎቻችንንም ሁኔታን በሚመለከት የአፍሪካንም ጉዳይ እንዲሁ በተለያየ መንገድ መተዋወቅ ጀመርን እና ያንን እየገነባን ጥሩ ግንኙነት መስርተን በኋላም እኔ የኢትዮጵያን ኤምባሲ ለትኬ እሳቸው ደግሞ በተለያየ ደረጃ በእርከኑ ወደ ላይ እየወጡ ከፐርሶኔልና አስተዳደር ወደ ሰላም ጥበቃ መስክ ሲገቡ አልፎም በኋላ በዋና ጸሐፊነት ሲመረጡ ግንኙነታችን ቀጠለ። ምክንያቱም እኔም እዛው ቆይቼ በተባበሩት መንግስታት የሴክሬታሪያት ወይም ዋናው መስሪያ ቤት በኩል አንዳንድ ስራዎች መስራት ጀመርኩ። እና ስራችን የሚያገናኘን ስለነበረ፣ ጀመርኩትም መጀመሪያ በፖለቲካ ኤሪያ ከዚያ በኋላ ደግሞ በሰላም ጥበቃ በይበልጥ ጊዜ ላጠፋሁት እዛ ስለነበረ አብረን መስራት ጀመርናል። እንግዲህ ኮፊ አናን በተለይ ዋና ጸሐፊ በነበሩበት ጊዜ የሚያውቋቸው ከዛም በፊት የእርሳቸውን ስራ የሚያውቁ ሰዎች አረፉ በኋላ ብዙ ምስክርነት ሰጥተውላቸዋል። የሰላም አምባሳደር በተለይ ለሰው ልጆች ሰብአዊ መብት መከበር ጥብቅና የቆሙ የተለይ አሁኑም ዋና ጸሐፊ ቀላል ያልሆነ ምስክርነት ሰጥተዋቸዋል። እና እርስዎ ኮፊ አናንን እንዴት ይገልጧቸዋል አምባሳደር ኮፊ አናን በእውነቱ ባህሪያቸው ለመግለጽ ያህል በጣም ያው የታወቁ የጋና ዜጋ ናቸው ግን ዋናው ምጥን በጣም በሳል የሆኑ ሰው በትምህርት ብቻ ሳይሆን በልምዳቸውም በራሳቸው በባህሪያቸውም ሁልጊዜ ለመማር ሁልጊዜ አዲስ ነገር ለመጀመር እና አዲስ ነገር ለማስታወቅ የሚሞክሩ ናቸው በአሰራራቸውና በአመራራቸው ደግሞ የጋራር እና የቡድን ስራን የሚመርጡ ሀላፊነትን በማከፋፈል ሌላውም እንዲያውቅ፣ እንዲሻሻል፣ እንዲያድግ ስትል የሚከፍቱ ትሁት፣ ለስላሳ ግን ወሳኝ አንድ በተረቱ ሰው ናቸው እና በመስራትና በማሰራት በማስተባበር የሚያምኑ እዚህም የተወጣላቸው ጥሩ አፍሪካዊ ብቻ ሳይሆኑ የዓለም ልጅ፣ የዓለም ሰው፣ የዓለም ዲፕሎማት የአለም የሰላም መሪ ናቸው ማለት ይቻላል በእውነቱ እንዲያው በተባበሩት መንግስታት የፖለቲካ ጉዳዮች ምክትል ዋና ጸሐፊ የሆኑት ጄምስ ዮና ስለ እሳቸው የመብት ጉዳይ ሲገልጡ ድህነትና ጭቆና የሚለያዩ አይደሉም ሁለቱም ያለበት ሀገር ነፃ አገር ነው ማለት አይቻልም። እንደው በይፋ ነፃ አገር ነው የከሊ አገር ነፃ ነው ቢባልም በዛ አገር ድህነት፣ ጭቆና ካለ ነፃነት የለም። እንዲህ አይነት ነገር ይጠቀስላቸዋል። እስከዚህ አንጻር ስ ርሶት እዚህ የሚሉት ነገር አለ እንዴ? በጣም እንጂ እሳቸው ሁልጊዜ ሰላም እና የሰላም ጥበቃ መከላከሉም ሆነ በኋላ ምስቴ መፈለጉን ሲናገሩ ሁሉ ጊዜ በአሰራራቸው ሩት ኮዝ የሚሉትን ነገር ያነሳሉ። ሰላምረሰ ሰላም ለምን ጠጣ? ስለዚህ ለምን የኛ ርገ የእኛ እርዳታና የእኛ ጣልቃ ገብነት ተፈለገ ወደሚለው ነው የሚያመሩት። ይህንን በአንድ ወቅት አብረንም ሆነን የአፍሪካ ሪፖርት የሚል በአስራ ዘጠኝ መቶ ዘጠና ስምንት እንደ አውሮፓ አቆጣጠር ያወጡት ሪፖርት ነበረ እንደማስታውሰው የኮ ኮንፍሊክትን አፍሪካ Africa and how the international community might support its path to development and durable peace የሚል እና በዛም ይሄንኑ ነገር ነው አጣምረውን ሁልጊዜ የሚናገሩት እና ዴቨሎፕመንት እድገት ሰላም እና ዴሞክራሲን አብረው እየተቀናጁ ካልሄዱ ውጤታማ አይሆኑም የሚል ነገር አላቸው። እና ይህን በመሰረት በማድረግ ይህንን ሪፖርት አዘጋጅተን ለዓለም አቀፉ ኮሚኒቲ አቀረብን። ባለም አቀፉ ኮሚኒቲም ተቀብሎታል። እርግጥ በዛ ሪፖርት ውስጥ ያው ዞሮ ዞሮ መሰረቱ ከቤት ስለሆነ ለእነዚህ አይነት የአፍሪካ ችግሮች ማን ነው ተጠያቂው፣ ማን ነው ሁኔታውን ያላዘጋጀው በሚለው ላይ ክሪቲካል ሆነው ያቀረቡት በመጀመሪያ ደረጃ የአፍሪካን መሪ አመራር ነው። ከዚያ በኋላ ደግሞ ተባባሪዎቻቸውን የውጭዎቹን ሀይሎች ነው እና ሁሉም በየበኩሉ ትንሽ ሸንቆጥ በመደረጉ ብዙም አልተደሰተም። ነገር ግን እውነታ ስለሆነ ደግሞ ተቀብለውታል። ከዚያም በኋላ ኢን ላርጀር ፍሪደም የሚል ሪፖርት እንደዚሁ በኤክስፐርቶች እና በሚያውቁ ሰዎች በሞላ አስጠንተው ዋናው ነገር የዓለም ቻሌንጅ ዋናው ተግዳሮት አሁን ያለብን ዴቨሎፕመንት ሴኪሪቲ እና ሂማን ራይትስን አንድ ላይ አጣምሮ የመሄድ ጉዳይ ነው። ይህንን አንዱን ከሌላው ልንጠን ነጥለው አንችልም። ቅደም ተከተሉና እንደ ሁኔታውና እንደ የሀገሩ የሚለያይ የሆነም እንኳን ሁሉም ሀገር ሁሉም ተዋናይ ይህንን ጉዳይ ተቀብሎ በአንድነት ለማካሄድ መሞከር አለበት የሚለው ነው ይሄ መሰረታዊ ሀሳብ ነው። አሁን ብዙዎች ለሚቀጥሉት የሚሌኒየም ዴቨሎፕመንት ጎልዝ ተብሎ ለሀያ ሺ አስራ አምስት ኢላማ አድርጎ የተነሳውን ለመፈረም እና በዛ ለመመራት ያበቃቸው እና እነዚህ ጉዳዮች በጣም እሳቸው ሁልጊዜ የሚያተኩሩባቸው ሁሉም እንዲከተላቸው ደግሞ የሚወተውቱ እና ተግተው የሚያሳስቡ ነበረ። እንደው በመጨረሻ አምባሳደር አንድ ጥያቄ ላቅርብና ውይይታችን እንዳጠቃል ስለ ኮፊ አናን ብዙ መናገር ይችላል። እንኳን እርስዎ አብረው የሰሩት ቀርቶ እንዲሁ ስለ እሳቸው በንባብ የሚያውቅ በስሚ ስሚ ጆሮ ጠገብ የሆነ መረጃ ያለው ሁሉ ብዙ መናገር ማውራት ይቻላል። ከኮፊ አናን ጋራ ያን ያህል የስራ ግንኙነት ከነበራችሁና እሳቸው ደግሞ በመልካም አርአያነት የሚጠቀሱ በመሆናቸው ምናልባት እንደው ከኮፊ አናን ይሄን ይሄን ተምር ያለው በቀሪ ዘመኔ ይህን ተግባራዊ ለማድረግ እሞክራለሁ፣ ከሳቸው ባገኘሁት ልምድና ትምህርት የሚሉት ነገር አለ። እሱን ቢያካፍሉን ምናልባት ለውይይታችን ማጠቃለያ ይሆና እንዴ። እንግዲህ መጀመሪያ ነገር ሁላችንም የእጃችንን ይዘን እንገባለን፣ እንተባበራለን። ከዚያ በኋላ አንዱ ከሌላው መማር የግድ ነው። እንደ ኮፒ ያናን ካለው ደግሞ አንደኛ በአስተዳደር በኩል እንዳልኩት ጥሩ አስተዳዳሪ ያለ ብዙ ድምፅ እና ታግሶ ድምፁን ዝቅ አድርጎ በሂሚሊቲ በትህትና የሚቀርብ እና እንዳልኩት የሚሰራ የሚያሰራ እና ያሳድግ ሰው ነው። በተጨመረለት ደግሞ ከፍተኛ ኃላፊነት በአስቸኳይ ተምሮ ልምድ አካብቶ ተጨማሪ አዳዲስ ነገሮች ፈጥሮ ለብዙ ነገር የበቃና ያበቃ ሰው ነው እና ከዛ ተምረናል። እንግዲህ ግን አንዳንድ እንደ ሁኔታው ነው መጀመ ላይ የሚደረገው ትምህርቱ ልምዱ ይኖራል። ይሄ ደግሞ ላይ የሚደረገው እንግዲህ እንደ ሁኔታ ሮ እንደምንለው የተጨባጭ ሁኔታው መሰረት ነው እና እንግዲህ ይሞከራል። በጣም ጥሩ ነው። ሌላው ቢቀር በዚህ አነስተኛ ጊዜ በሽምግልና መልኩ፣ በጎ አድራጎት መልኩ፣ ልምድ በማካፈል መልኩ ተነገረለትም አልተነገረለትም ወረወር ነገር ይኖራል። ድርሻ ግ አምባሳደር ተስፋ የታደሰ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እሺ፣ አቶ አዲሱ እኔ አመሰግናለሁ። አምባሳደር ተስፋዬን እኛም እናመሰግናለን። አድማጮች፣ ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ኮንጎ ዲሞክራሲያዊት ሪፐብሊክ የፊታችን ታሕሳስ ምርጫ ታካሂዳለች። ምናልባትም ይላል የዛሬው ርዕሰ አንቀጽ በሀገሪቱ ታሪክ የመጀመሪያው ሰላማዊ ዲሞክራሲያዊ የሥልጣን ሽግግር ሊሆን ይችላል አሁን ያሉት ፕሬዚደንት ወደ መንበረ ሥልጣኑ የዘለቁት አባታቸው ሎሮን ዴዝሬ ካቢላ ከተገደሉ በኋላ በአውሮፓ የዘመን አቆጣጠር በ2011 ዓ ም እንደነበረ ያስታወሰው ይህ ርዕሰ አንቀጽ ከአምስት ዓመታት በኋላ በ2006 ዓ ም በተደረገው ምርጫ ማሸነፋቸውንና እንደገናም በ2011 ዓ ም በድጋሚ መመረጣቸውን ይናገራል ምንም እንኳ የሚስተር ካቢላ የሥልጣን ዘመን በ2016 ዓ ም ቢያበቃም ለሦስተኛ ዘመን እንዲወዳደሩ ሕገ መንግሥቱ እንደማይፈቅድላቸውና ከዚያ በኋላም ምርጫ ባለመካሄዱ እስከ ዛሬ ሥልጣኑ ላይ መቆየታቸውን ይጠቁማል። ባለፈው መስከረም 2009 ዓ ም በኢትዮጵያ የዘመን አቆጣጠር የተቀሰቀሰውን ተቃውሞ ተከትሎ የካቢላው ገዢ ፓርቲና ተቃዋሚዎቹ የሴንት ሲልቬስተር ተብሎ የሚጠራውን ስምምነት ታሕሳስ 22 2009 ዓ ም ተፈራረሙ። በኢትዮጵያ የዘመን አቆጣጠር። ያ ስምምነት ምርጫ እንዲጠራ መንገድ የጠረገ ካቢላ ለሦስተኛ የሥልጣን ዘመን እንዳይወዳደሩና ሕገ መንግሥቱንም እንዳይለውጡ ያገደ ተአማኒ ምርጫ እንዲካሄድ የሚያስችል የፖለቲካ መድረክ እንዲፈጠር የሚያደርጉ መተማመንን የሚገነቡ እርምጃዎችን መንግስቱ እንዲወስድ ግዴታ ውስጥ ያስገባ ሁኔታን ያካተተ መሆኑን ርዕስ አንቀጹ አመልክቷል። በመጪው ታህሳስ 14 2011 ዓ.ም አሁንም በኢትዮጵያ የዘመን አቆጣጠር በሀገሪቱ አጠቃላይ ምርጫ እንዲካሄድ የኮንጎ ዲሞክራሲያዊት ሪፐብሊክ ብሔራዊ ነፃ የምርጫ ኮሚሽን በአውሮፓ የዘመን አቆጣጠር ባለፈው ኖቬምበር 2017 ዓ ም መወሰኑንም ይገልጻል ርዕስ አንቀጹ። ምንም እንኳ ካቢላ ሕገወጥ በሆነ አካሄድ ለሦስተኛ የምርጫ ዘመን ለመወዳደር ሊቀርቡ ይችሉ ይሆናል የሚል ስጋት በብዙዎች ዘንድ አድሮ የቆየ ቢሆንም ይላል፣ ርዕስ አንቀጹ የእጩ ተፎካካሪዎች ምዝገባ ቀነ ገደብ ባለፈው ነሐሴ 2 2010 ዓ ም ሲያከትም ያ ስጋትም አብሮ ተወገደ። የመንግሥቱ ቃል አቀባይም ካቢላ ለሦስተኛ የሥልጣን ዘመን እንደማይወዳደሩ በይፋ አስታወቁ። የዩናይትድ ስቴትስ የውጭ ጉዳይ መሥሪያ ቤት ቃል አቀባይ ሄደር ኖወርት በጽሑፍ ባወጡት መግለጫ እንዲህ ብለዋል። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ ገዢው ፓርቲ ፕሬዚደንት ካቢላን ሳይሆን አጠቃላይ መግባባት የተደረሰበትን ሌላ እጩ ይፋ ማድረጉ ለኮንጎ ዲሞክራሲ የጎላ ገንቢ እርምጃ ነው። በዚህ ፕሬዚደንት ካቢላ ሕገ መንግሥቱንና የታኅሣሥ 2016ቱን የሴንት ሲልቨስተር ስምምነት ለማክበር እያሳዩ ባሉት ቁርጠኝነት ተበረታተናል። ርዕሰ አንቀጹ የውጭ ጉዳይ መስሪያ ቤቱን ቃል አቀባይ ሄዘር ኖወርትን መልእክት መጥቀሱን ይቀጥላል። መንግሥት፣ ተቃዋሚዎች፣ የሲቪል ማኅበራት መሪዎች ከጸጥታ አገልግሎቶች ኃላፊዎች ጋር ሆነው ዲሞክራሲያዊ ደንቦች ሙሉ በሙሉ መከበራቸውን ለማረጋገጥ ከፕሬዚደንት ካቢላ ጋር ኃላፊነቱን ይጋራሉ። የኮንጎ ሕዝብ ሁከት ማስፈራራትና ማዋከብ በሌሉበት ሁኔታ ሀሳቦቹን ለመግለጽና ድምፁን ላሻውጩ ለመስጠት ነፃ መሆን አለበት። ታህሳስ 22 2011 ዓ ም የሚካሄደው ምርጫ ተአማኒ መሆኑን ለማረጋገጥ የሚያስችሉ አስፈላጊ እርምጃዎች እንዲወሰዱ ለኮንጎ ዲሞክራሲያዊት ሪፐብሊክ ብሔራዊ ነጻ የምርጫ ኮሚሽን እና ለሀገሪቱ ባለስልጣናት ጥሪያችንን እናስተላልፋለን። ርዕሰ አንቀጹ የዛሬ ሐተታውን በቃል አቀባዩዋ ሄደር ኖወርት መልእክት እንዲህ ሲል ደመደመ። የኮንጎ ዲሞክራሲያዊት ሪፐብሊክ የፊታችን ታህሳስ ሰላማዊ የሥልጣን ሽግግር ለማድረግ ታሪካዊ ዕድል እጆቿ ላይ አሉ። ዩናይትድ ስቴትስም በተነደፈው የምርጫ የጊዜ ሰሌዳ መሠረት ለሂደቱ ድጋፏን ለመስጠት ዝግጁ ነች። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የስርጭቱ ፕሮዲውሰር ንጉሡ ታምሬ፣ የስቱዲዮ ቴክኒሻኑ ቫስኮ ቮላሪች፣ የዌብና ማኅበራዊ መገናኛ ፕሮዲውሰሯ አበባየሁ ገበያው፣ እንዲሁም በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታይና እኔም ሶሎሞን አባተንን አብራችሁን ስለቆያችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና እደሩ።